የኢትዮጵያ መንግሥት የጸጥታ ኃይሎቹ በኦሮሚያና በአማራ ክልሎች እና በሌሎችም አካባቢዎች የሚወስዷቸውን ከመጠን ያለፉና አስፈላጊ ያልሆኑ እስከ ግድያ የሚደርሱ እርምጃዎቻቸውን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት የሰብአዊ መብቶች ተሟጋች የሆኑ ተቋማትና ቡድኖች ዛሬ ጠየቁ። አስራ አምስት ዓለም አቀፍ ድርጅቶችና ተቋማት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባስገቡት ደብዳቤያቸው ካሰፈሯቸው ስድስት ጥያቄዎች መካከል መንግስቱ በተቃውሞዎች ወቅትና ከዚያም በኋላ በዘፈቀደ ያሰራቸውን ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለ ድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግስት እንዲጠይቅ አሳስበዋል። በተጨማሪም የተባበሩት መንግስታት ድርጅት ልዩ ምርመራ ቡድኖች ወደ ሀገሪቱ እንዲገቡ ለቀረቡለት ጥያቄዎች መንግስቱ አዎንታዊ መልስ እንዲሰጥ እንዲሁም ዓለም አቀፍ የሆነ ጥልቀት ያለው ነፃና ከወገንተኝነት የጸዳ ግልጽ ምርመራ እንዲካሄድ ፈራሚዎቹ ድርጅቶች አሳስበዋል። በሀገሪቱ ውስጥ ለተፈጸሙ የሰብአዊ መብቶች ረገጣዎች ተጠያቂ ናቸው የሚባሉ አለም ማቀፍ ህግጋትን እና ደረጃዎችን በጠበቀ ሁኔታ እንዲጠየቁና በነጻ ፍትህ እንዲዳኙ ማረጋገጫ እንዲሰጥ የሚሉና ሌሎችም ጥያቄዎች ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ዛሬ ያስገቡ ድርጅቶች ጠይቀዋል። ደብዳቤውን የፈረሙት አምነስቲ ኢንተርናሽናል፣ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማህበር፣ ሲቪከስ በሚል ምህፃር የሚጠራው የዓለም የዜጎች ተሳትፎ ጥምረት፣ የሲቪል መብቶች ዘቦች፣ እንዲሁም ለዘቦች ዘብቁሙ የሚባለው ተቋም፣ የምስራቅ አፍሪካ እና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት፣ የኢትዮጵያ ሰብአዊ መብቶች ፕሮጀክት፣ የሰብአዊ መብቶች ዓለም አቀፍ ፌዴሬሽን፣ የሰብአዊ መብቶች ተነሳሽነት ድርጅት፣ ፍሪደም ሃውስ የግንባር መስመር ተከላካዮች የደህንነት ጥበቃ ኃላፊነት ዓለም አቀፍ ድርጅት ሂዩማን ራይትስ ዋች የሰብአዊ መብቶች ዓለም አቀፍ አገልግሎት ድንበር የለሽ ሪፖርተሮች የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ኢትዮጵያ የሰብአዊ መብቶች ምክር ቤቱ አባልና ምክትል ፕሬዝደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት ሀገር መሆኗን የሚያስታውሰው ይህ ጥያቄ በመንግስታቱ ድርጅት ጠቅላላ ጉባኤ ውሳኔ 60 ህዝባር 251 ኦ ኦፒ ዘጠኝ መሰረት ሙሉ በሙሉ መተባበር እንደሚኖርባት ያሳስባል። ደብዳቤው በሀገሪቱ ውስጥ ተፈጽመዋል የሚላቸውን ግድያዎችና ስርዓቶችን ቦታና ሁኔታ ይናገራል። የኢትዮጵያን መንግስትና የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትን ምላሾች ለማግኘት ጥረቶች እያደረግን እንገኛለን። ተጨማሪና ዝርዝር ዘገባ በነገው ምሽት እናቀርባለን።